ከያዝነው የፈረንጆቹ ወር በኋላም ቢሆን አቅርቦት በሚቋረጥባቸው የድርቅ ተረጂዎች እንደማይኖሩ የአደጋ ስጋት ስራ አመራር ኮሚሽነር አስታወቁ። ኮሚሽነሩ አቶ ምትኩ ካሳ ለአሜሪካ ድምፅ እንዳስረዱት በሰኔ ወር መጨረሻ አቅርቦቱ ያልቃል በሚል የተገለጸው በዓለም ምግብ ፕሮግራም የሚረዱትን አንድ ነጥብ ሰባት ሚሊዮን ዜጎች ብቻ የሚመለከት ነው ይላሉ። ለእነኚህ ዜጎቻችን የሚደረገው ድጋፍም በመንግስት አሊያም በለጋሾች አማካኝነት ይቀጥላል ነው የሚሉት ኮሚሽነሩ። የአደጋ ስጋት ስራ አመራር ኮሚሽነሩ ምትኩ ካሳን ያነጋገረው እስክንድር ፍሬው ነው። ተከታዩን አጠናቅረዋል። የዓለም አቀፍ የእርዳታ ድርጅቶችና ተቋማት በኢትዮጵያ የተከሰተው ድርቅ ያስከተለው ችግር ስፋትና የአንዣበባው አደጋ እንደሚያሳስባቸው ሲገልጹ ቆይተዋል። ሰሞኑን የድርቁን ሁኔታ ተዘዋውሮ የተመለከቱት የእነዚህ ተቋማት ተወካዮችም ተመሳሳይ ሀሳብ አንጸባርቀዋል። በተለይም ያለው አቅርቦት እየተሟጠጠ መሆኑን ከያዝነው የፈረንጆች ሰኔ ወር መጨረሻ አንስቶም ለድርቅ ተረጃዎቹ የሚቀርብ ምግብ እንደማይኖር በማሳሰብ በተለያዩ የመገናኛ ብዙኃን የተጠቀሱት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ጆን አይሊፍ ለምሳሌ ለድርቅ ተረጂዎች የተያዘው የምግብ አቅርቦት እየተሟጠጠ መሆኑን ተናግረዋል። ይህ ማለት ደግሞ ለ7.8 ሚሊዮን ዜጎች የሚደረገው እርዳታ በሰኔ ወር መጨረሻ ይቋረጣል ማለት ነው ሲሉ ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡት የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዲህ አይነቱ ስጋት የሚመለከተው 7.8 ሚሊዮኑን የድርቅ ተረጂዎች በሙሉ እንዳልሆነ አስረድተዋል። ለድርቅ ተጎጂዎች አስቸኳይ ጊዜ የምግብ እርዳታ እየቀረበ ያለው በሶስት የተለያዩ አካላት መሆኑን በማብራራት ነው የጀመሩት። በድርቅ አደጋ ተጽዕኖ ስር የወደቁት ለሰባት ነጥብ ስምንት ሚሊዮን ዜጎቻችን በሶስት አካላት እርዳታ እየቀረበ ነው የሚገኘው። እነዚህም ሶስት አካላት አንደኛው የኢትዮጵያ መንግስት ነው። ሁለታ ደግሞ በካቶሊክ ሪሊፍ ሶሳይቲ ስር ያሉ መንግስታዊ ያልሆኑ አለም አቀፍ ድርጅቶች ናቸው። ሶስተኛው ደግሞ የአለም ምግብ ፕሮግራም ነው። ስለዚህ ሽፋኑን ስንወስድ አራት ነጥብ ሰባት ሚሊዮን በመንግስት አንድ ነጥብ ሰባት ሚሊዮን በዓለም አቀፍ መንግስታዊ ድርጅቶችና አንድ ነጥብ ሰባት ሚሊዮን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው። ስለዚያውም ከሰኔ ወር በኋላ አቅርቦ ላይኖር ይችላል የተባለው በ አለም ምግብ ፕሮግራም አማካኝነት እርዳታ ለሚቀርብላቸው 1.7 ሚሊዮን ዜጎቻችን ነው። ከዚህ ሰኔ ወር በኋላ የተባለው ማለት ከዚህ ከሰኔ ወር በኋላ ስጋቱ ለሚመለከታቸው 1.7 ሚሊዮን ዜጎች የሚደረገው ድጋፍም በምንም አይነት ሁኔታ እንደማይቋረጥ ነው አቶ ምትኩ የገለጹት። ስለዚህ አሁን እነዚህ 1.7 ሚሊዮን ዜጎቻችን ቀጣይ ጣፈንታቸው ምን ይሆናል? ነው እንግዲህ ሁለት አማራጮች አሉን። አንደኛው አማራጭ አለም አቀፉ ህብረተሰብ ለጋሾች ፈጥነው ለዓለም ምግብ ፕሮግራም እርዳታ እንዲለግሱ ማድረግና የ17 ሚሊዮን ዜጎቻችን ከሰኔ ወር በኋላ ያላቸውን ክፍተት መሙላት ነው አንዱ አማራጭ። ይህ ማድረግ ከተቻለ ደግሞ የኢትዮጵያ መንግስት የአቅርቦ ሽፋኑን በማሳደግ በ17 ሚሊዮኑ ላይ በማከል እርዳታውን የሚያቀርብበት ሁኔታ ነው ያለው። ይህን ለማድረግ ሁለት አማራጮች ናቸው ያሉት። አንዱ ከመጣበቂያ ምግብ ክምችታችን ሌል ወስዶ የማቅረብና ሁለታ ደግሞ አምና በነበረው የክረምት ዝና ምቹነት የበቆሎን ማሽላ ምርት አንደኛ በግል ባለሀብቱም፣ ሁለታ ደግሞ በአገልግሎት ህብረት ስራ ዩኒየኖች በገበሬዎች ማለት ነው በእነዚህ እጅ ያለውን ገዝቶ ክፍተቱን መሙላት ነው የሚሆነው። በዚህ መልክ ነው እንግዲህ እጥረቱን ለመሸፈን የሚቻለው። ስለዚህ አንድ ነጥብ ሰባት ሚሊዮኑ ከሰኔ በኋላም ቢሆን በአንድ ወይ በሌላ መንገድ ምግብ ማግኘታቸው አይቀርም እያሉኝ ነው። ሁለት አንደኛ፣ በአገላለጽ ጥንቃቄ ሊደረግ የሚገባ ሁኔታ አለ። አሁን የሾርት ፎል የምንለው በእንግሊዝኛ ክፍተቱን ነው የሚያሳየው። ሾርት ፎል አለ ማለት ግን እርዳታ አይቀርብም ማለት አደለም። ሾርት ፎል አለ ካለ በምን አግባብ ይሞላል? በመናፖርሰናል ክፍተት ነው የአጭር ጊዜ ክፍተት ይኖራል በአመታዊ እቅድ ስላለ በአመታዊ እቅድ ውስጥ የምጋቅ ተቦል ላይ ክፍተት ቢኖር ይህንን ክፍተት በምን አግባብ ነው የሚሞላው ምንጩ ምንድነው የሚለው ነው ዋና መስራት የሚገባው ቀደም እንደገለጽኩት ለአንድ ነጥብ ሰባቱ ሁለት አማራጮች አሉ ለጋሾች ሊሞሉ ይገባል ለጋሾች የማይሞሉ ከሆነ ደግሞ የኢትዮጵያ መንግስት ያንን የሚሞላበት ሁኔታ ነው ያለው በኢትዮጵያ በተከሰተው ድርቅ ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ5.6 ሚሊዮን ወደ 7.8 ሚሊዮን ከፍ ማለቱ የተገለጸው በቅርቡ ነው። ቁጥሩ ከዚህም ሊጨምር እንደሚችል ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮና ዓለም አቀፍ የእርዳታ ድርጅቶች ሲገልጹ ቆይተዋል። እነዚህኑ ተቋማት የጠቀሱ አለም አቀፍ የዜና ዘገባዎች እንዳሉትም 7.8 ሚሊዮን የነበረው የተረጂዎች ቁጥር በቀጣይ ወር በሁለት ሚሊዮን ሊጨምር ይችላል። ቁጥሩ ሊጨምር እንደሚችል የሚስማሙት ኮሚሽነር ምትኩ ካሳ በምን ያህል የሚለውን ለመናገር ግን እየተጠናቀረ ያለውን መረጃ መጠበቅ እንደሚሻል አብራርተዋል። ቁጥሩን በተመለከተ የበልግ ግምገማን መጠበቁ የሚሻል ይመስለኛል። የአሁኑ የበልግ ግምገማ ለማካሄድ 19 ቡድኖች የሚመለከታቸው ሚኒስቴር መስሪያ ቤቶች፣ ክልል ሴክተር ቢሮዎች፣ ከበየነ መንግስታት ዩኤን ብለን ከምንጠራቸው የሁለትዮ ስምምነት ያላቸው ባይላተራልስ እና ከአለም አቀፍ መንግስታዊ ድርጅቶች የተወጣጣ አስራዘጠኝ ቡድን ወደ ክልሎች ተሰማርቷል። የበልግ አብቃይ የሆኑ አካባቢዎችና ወደ አርብቶ አደር አካባቢ ለዚህ ይሄ ቡድን ሀያ አንድ ቀን ይቆያል። ከግንቦት አስራዘጠኝ ጀምሮ ወደ አርብቶ አደር አካባቢ መሄዶት ይመጥቷል። ሀያ አንድ ቀን ነው የሚቆየው። ከዛ በኋላ ደግሞ ሜይ ሀያ ስድስት ላይ በፈረንጆች አቆጣጠር ለሰብል አብቃይ አስራ አምስት ቀን የሚቆይ ቡድን ወጥቷል ተደርጓል። ስለዚህ ይሄ ቡድን ይዞ የሚመጣው አህዛቢ መረጃ እንደ ኢትዮጵያን አቆጣጠር ከሐምሌ እስከ ታሳስ 2017 ድረስ ያለውን የእርዳታ ፈላጊ ቁጥር ይዞ ይመጣል። ስለዚህ ቁጥሩ የሚወሰነው ምንድን ነው? በግምት ሁለት ሚሊዮን ነው? አንድ ሚሊዮን ነው ወይንም ቁጥሩ አሁን ካለው ጨማሪ ሊቀንሳል የሚለውን በተግባር ማየቱ የሚሻል ይመስለኛል። እኔ መሬት ያለው ሁኔታ በደንብ ማየት ያ ስላለ ትክክለኛ ቁጥሩ ሐምሌ ላይ ነው እንግዲህ ይፋ የሚደረገው ሐምሌ መጀመሪያ ሳምንት ላይ ይፋ እናደርጋለን። ያ ቁጥር ነው እንግዲህ ከሐምሌ ወር እስከ ታህሳስ 2010 በኛ አቆጣጠር በኢትዮጵያ ገዢ ሆኖ እርዳታ የሚቀርብበት እናም ቁጥሩ በምን ያህል እንደጨመረ በትክክል የሚታወቀው ባለፈው ጥር ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ኤችአርዲ ከተከለሰ በኋላ እንደሆነ ነው አቶ ምትኩ የጠቀሱት። የተከለሰው ሰነድ ይፋ የሚደረገው ደግሞ በሐምሌ ወር መጀመሪያ እንደሆነ አቶ ምትኩ ተናግረዋል። ከአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ